የባህል መድረክ እያንዳንዱ ሀገር የሀገራችን ቅርሶችን ከማስመለስ አንጻር ፍላጎት ሊኖራቸው ይገባል። እና እኛም ያው ስንሄድበት ዲፕሎማቲክ በሆነ መልኩ እንዲመልሱልን የማድረግ ስራ እንጂ የማስገደዱ ሁኔታ የማይቻልበት አጋጣሚ ስላለ እሱ ላይ እየሰራን ነው። አሁን ባለፈውም ሳውሽ እንደሆነ ቴዎድሮስ ቁንዳላ ወይም ጸጉር በባህልና ቱሪዝም ሚኒስትር ጥያቄ ነው ወደዚህ እንዲመጣ የተደረገ። አሁንም ለአጽ ዮሐንስ የአንገት በላይ አጽም በሱደን እንዳለ ይነገራል እና እሱ እንዲመለስ ለእኛ ቅርስና ጥናት ጥበቃ ባለስልጣን ለውጭ የኢትዮጵያ ውጭ ጉዳይ ሚኒስትር ቁፌነ ዘደር ብዳ በኢትዮጵያ ቅርስና ጥናት ጥበቃ ባለስልጣን የህዝብ ግንኙነት ኃላፊ የሆኑትና ለቃለ ምልልስ የወትሮ ተባባሪያችን አቶ ፈንታ በየነ ናቸው ጤና ይስጥልኝ አድማጮች እንደምንሰነበታችሁ በያዝነው ሳምንት መጀመሪያ ሰኞ በሰሜን ምዕራባዊቷ የጀርመን ከተማ ብሬመን ላይ የጀርመን ቤተ መዘክር ማህበር ባካሄደው ጉባኤ ማህበሩ በጀርመን የቅኝ ግዛት ዘመን ከአፍሪቃ ወደ ጀርመን የገቡና በሀገሪቱ ቤተመዘክሮች የሚገኙ ቅርሶችን ታሪካዊነታቸውን ለማጥናትና ይዞታቸውን ለመጠበቅ ብሎም ለየባለቤቶቻቸው ለመመለስ ተጨማሪ ገንዘብና የሰው ኃይል እንደሚያስፈልግ ገልጿል። በዕለቱ ዝግጅታችን የጀርመን የቤተ መዘክር ማህበር ጉባኤ እንደምታን ይዘን ከኢትዮጵያ የተዘረፉ ጥንታዊ ቅርሶችን ለማስመለስ እየተካሄደ ስላለው እንቅስቃሴ እንቃኛለን። መልካም ቆይታ። ባለፈው የካቲት ወር ላይ በጀርመኗ ሽቱትጋርት በሚገኘው ቤተመዘክር ከናሚቢያ የመጣ አንድ ጥንታዊ መጽሐፍ ቅዱስ የከብት ማገጃ ጅራፍ ወይም ከጅማት የተሰራ አለንጋ መሰል ነገር እንዲሁም ጥንታዊ የአውስትራሊያ ሰዎች አጽምን ወደ መጡበት ሀገራት ተመልሷል። የጀርመን ቤተ መዘክር ማህበር ባለፈው ሰኞ ብሬመን ከተማ ላይ ባካሄደው ጉባኤ ከአፍሪቃ ተዘርፈውና በጀርመን ቤተ መዘክሮች የሚገኙ ጥንታዊና ባህላዊ ቅርሶችን ጠብቆ ለማቆየት አሊያም ወደ መጡበት ሀገራት ለመመለስ የሚያስችል አዲስ መመሪያ ማውጣቱን ገልጿል። ማህበሩ ይፋ ያደረገው መመሪያ ለመጀመሪያ ጊዜ በጎርጎሮሳውያኑ 2013 ዓ ም ብሎም በጎርጎሮሳውያኑ 2018 ዓ ም ለሁለተኛ ጊዜ አሻሽሎ ያቀረበው እንደነበርም ተገልጿል። በያዝነው ሳምንት ተሻሽሎ ለሶስተኛ ጊዜ የቀረበው ይኸው መመሪያ ተዘርፈው የተወሰዱ የሰው ልጅ ቅሪታ አጽሞችን መመለስ በሚያስችል ጉዳይ ላይ ያተኮረ እንደሆነም ተመልክቷል። የአፍሪቃ ሀገራት በቅኝ ግዛት እጅ ስር ከወደቁ ጊዜ ጀምሮ በአውሮፓ ሀገራት መንግስታት የተዘረፉ ቅርሶች እንዲመለሱ የአፍሪቃ ሀገራት በመወትወታቸው ባለፈው የጎርጎሮሳውያን 2018 ዓ ም የፈረንሳዩ ፕሬዚዳንት አማኑዌል ማክሮ ሀገራቸው በቅኝ ግዛት ዘመን በዝርፊያም ሆነ በስጦታ መልክ በሀገሯ ቤተ መዘክሮች የያዘቻቸውን እንዲሁም በየግለሰቡ ቤት የሚገኘውን ታሪካዊ የአፍሪቃ ቅርስ ለማስመለስ የሕግ ማሻሻያ ካወጡ በኋላ አድናቆትን ተችረዋል። ከቅኝ ግዛት ሀገሮች የተዘረፉ ቅርሶችን ለመመለስ ጥረት የጀመሩ የመጀመሪያው የአውሮፓ ሀገር መሪ መሆናቸውም ተነግሮላቸዋል። የአፍሪቃ ሀገራት ቅርሶች ወደ ተዘረፉበት ሀገራት እንዲመለሱ የሚወተውቱት ታዋቂው የሴኔጋል የኢኮኖሚ ባለሙያ ፌልዌን ሳር እና ፈረንሳዊው የቅርስ ታሪክ አዋቂ ቤኔዲክት ሳቦይ የማርኮን እርምጃ ለአፍሪቃ ሀገራት ታሪካዊ ቅርሶችን ለመመለስ የተጣለ አንድ የመሰረተ ድንጋይ ሲሉም አሞካሽተዋቸው ነበር። በያዝነው ሳምንት ሰኞ የጀርመን ቤተ መዘክር ማህበር ያካሄደው ጉባኤ የተዘረፉ ቅርሶችን ለማስመለስ ትግል ለጀመሩት ለሴኔጋሉ የኢኮኖሚ ባለሙያ ፌልዌን ሳርና ለፈረንሳዊው የቅርስ ታሪክ አዋቂ ቤኔዲክት ሳቦይ በ2018 ዓ ም ላቀረቡት ይፋዊ ጥሪ መልስ ለመስጠት ይሆን በሚል ከዶቸበለ ዲደብሊው ከጀርመኑ የባህል ዝግጅት ክፍል ጋዜጠኛ ሳቢነ ኦልዜ ለማህበሩ ፕሬዚዳንት ኤከርት ኮን ያቀረበችው ጥያቄ ነበር። የጀርመኑ የቤተ መዘክር ማህበር ፕሬዚዳንት ኤካርት ኮን እንደተናገሩት ከሆነ ቅርስን ለማስመለስ ትግል ለጀመሩት መልስ ለመስጠት የተካሄደ አይደለም። መልስ መስጠት የሚገባን አይመስለኝም የሚል አመለካከት ነው ያለኝ። እንደ አጋጣሚ ሆኖ ቅርስን ለመመለስ አሊያም ጠብቆ ለማቆየት አሁን ያወጣ ነው መመሪያ ለሶስተኛ ጊዜ ተሻሽሎ የወጣ ነው። የዚህ ተሻሽሎ የወጣው መመሪያ ግብ ቅርስ ከተወሰደባቸው ሀገራት የመጡ ማህበረሰቦች በጉዳዩ ተሳታፊ እንዲሆኑ የሚያደርግ ነው። መልስ ከመስጠት ጋር ምንም የተያያዘ ጉዳይ የለውም። ከተለያዩ የዓለም ሀገራት የተዘረፉና በጀርመን ቤተ መዘክሮች የሚገኙ ጥንታዊ ቅርሶችን ለማስመለስ ብሔራዊ ፍላጎትን ብቻ ሳይሆን በተለይ ዓለም አቀፍ ግንዛቤን ያካተተ መመሪያ መውጣቱን የጀርመኑ የቤተ መዘክር ማህበር ሊቀመንበር ተናግረዋል። ይህ ምን ማለት ይሆን? ዳስ ቫረን ፎር አለም ሙዚየምስቪሰንሻፍትለር አውስ ኢሽ ግላውበ ትስቮልፍ ፌርሺደነን ለንደርን ኡንድ አውኽ አውስ አለን ኮንቲነንተን ይህ ማለት በተለያዩ ሀገራት ከሚገኙ ቤተመዘክሮች ከመጡ 12 ምሁራን ጋር አውደ ጥናት አካሂደናል። ተመራማሪዎቹ ከተለያዩ ሀገራት መምጣታቸው ለእኛ መሰረታዊ ነገር ነበረ። ከነዚህ ተመራማሪዎች ጋር ባለፈው ዓመት በጸደይ ወራት ሰፋ ያለ አውደ ጥናት አካሂደን ነበረ። በአውደ ጥናቱ ቅርስን ለመመለስ የሚያስችለንን መመሪያ ለማሻሻል ዳግም አዲስ መመሪያ ለመጻፍም ችለናል። ይህ አዲስ የተሻሻለው መመሪያ መጠገን የማይችሉ ቅርሶች አሊያም ጥንቃቄ የሚያስፈልጋቸው የተወሰኑ ቅርሶችን ያለምንም ቅድመ ሁኔታ ወደ መጡበት ሀገራት መመለስ ለማስቻል የወጣ ነው። በሌላ በኩል የተዘረፉ ቅርሶች ያሉባቸው ቤተ መዘክሮች የቅኝ ግዛት ዘመን ታሪክንና ቅርሶችን ለጎብኚዎች በምን መልኩ እያቀረቡ ነው በሚለው ነጥብ ላይ ከውጭ ሀገራት የመጡ የስራ ባልደረቦቻችን ያከሉበት ነጥብ ነበረ። Ja, diese Weiterentwicklung sehr sinnfällig macht. Ja, es ist eben so, dass ein Bewusstseinswandel letztlich gesucht wird in den Museen. ለምሳሌ ቅርሶቹ በሚገኙባቸው ቤተመዘክሮች ስለ ቅርሶቹ ምንነት፣ ከየት እንደመጡ ሊገልጽ የሚችል ቅርሱ ከመጣበት ቦታ የሆነና ስለ ጉዳዩ በጥልቀት የሚያውቅ ሰው ለመቅጠር ያለመ ነው። ይህ ማለት ባህሉን የሚያውቅና ለቤተመዘክሩ ጎብኚዎች በደንብና በግልጽ ማስረዳት የሚችል ማለት ነው። በተጨማሪም ቅርሱ ወደ ጀርመን እንዴት ሊገባ እንደቻለ፣ ስንት ጊዜ እንደሆነው፣ ይህ ቅርስ ለመጣበት ሀገር ምን ማለት እንደሆነ ሁሉ የሚዘረዝር ይሆናል። ለምሳሌ ከአፍሪቃ የመጡ ጥንታዊ ቅርሶች በሚገኙበት የሽቱትጋርቱ የሊንደን ቤተመዘክር አዲስ የአፍሪቃ ቅርሶች መመልከቻ ክፍል በቅርቡ ተከፍቷል። በዚህ የቤተመዘክሩ ክፍል በአፍሪቃ በቂን ግዛት እና ከቂን ግዛት በኋላ ያለውን ታሪክ የሚተርኩ ቅርሶች ይገኛሉ። ከኢትዮጵያ በስርቆትም ሆነ በተለያዩ ምክንያቶች በተለይ ወደ አውሮፓ የገቡትን ታሪካዊ ቅርሶች ለማስመለስ ምን ያህል ጥረት ይደረግ ይሆን? በኢትዮጵያ ቅርስና ጥናት ጥበቃ ባለስልጣን የሕዝብ ግንኙነት ኃላፊ አቶ ፈንታ በየነ እንደሚሉት ከሆነ ከኢትዮጵያ ተዘርፎ የወጡ ቅርሶችን ለማስመለስ እየተደረገ ያለው ጥረት በመስሪያ ቤታቸው ብቻ ሳይሆን በተለያዩ ሀገራት በሚገኙ የኢትዮጵያ ኤምባሲዎችን በኩል ስራው ቀጥሏል። አሁን አንቺ እንዳነሳሽ ቅርሶችን ሀገር በተለያዩ ምክንያቶች የወጡ ቅርሶችን ከማስመለስ አንጻር ያው ይታወቃል። ከዚህ በፊት በተለያዩ ምክንያቶች በሀገራችን የወጡ በርካታ ቅርሶች አሉ። እነዛን ለማስመለስ እንደ ቅርስ ጥናትና ጥበቃ ባለስልጣን ብቻ ሳይሆን አጠቃላይ እንደ ሀገር ያው ከሚመለከታቸው አካላት ጋር በመሆን የማስመለስ ስራ ለመስራት የተንቀሳቀስ ያለ ነው። ለምሳሌ አሁን የውጭ ጉዳይ አለ። በየሀገራቱ ያሉ ኤምባሲዎች፣ ቆንስላ ጽሕፈት ቤቶች አሉ። ከነዛ ጋር በመተባበር ዛሬና ቱሪዝም አለ ዛሬና ቱሪዝም ሚኒስቴር እና ሌሎችም ጉዳይ የሚመለከታቸው አካላት አሉ። ከነዚህ ጋር በመሆን በተለያዩ ምክንያቱም ከዚህ በፊት ከሀገራችን የወጡ ቅርሶች እንዲመለሱ የማድረግ ስራ መስራት አለብን በሚል እየተንቀሳቀስን ያለበት ሁኔታ አለ። እንደው ሁል ጊዜም ከዚህ ቀደምም ይሄ ነገር ሲነገር ነበር እና ምን ያህል ተጨባጭ ነው? ምን ያህል እንደው ኦን ሊሆን ይችላል ብለው ይገምታሉ? እንዴት በእርግጥ ይሄ ነገር ያው በእኛ ፍላጎት ብቻ የሚሆን አይደለም። እያንዳንዱ ሀገር የአገራችን ቅርሶችን ከማስመለስ አንጻር ፍላጎት ሊኖራቸው ይገባል እና እኛም ያው ስንሄድበት ዲፕሎማቲክ በሆነ መልኩ እንዲመልሱልን የማድረግ ስራ እንጂ የማስገደዱ ሁኔታ የማይቻልበት አጋጣሚ ስላለ እሱ ላይ እየሰራ ነው። አሁን ዘንድሮ ከፈረንሳይ ኤምባሲ ጋርም ውይይት ተደርጎ ነበር እዚህ ኢትዮጵያ ውስጥ። እነሱም ምንድን ነው ያሉን አሁን ቅርሶችን ለመመለስ አንደኛ የሕግ ማዕቀፍ እንደሌለ ያስቀምጥበት ሁኔታ ነበረ። በሂደት ግን ያው በውጭ ጉዳይ በኩልም በኛ በሀገራችን በየሀገሩ ካሉት ኤምባሲዎች ጋር በመተባበር በራሳቸው ፍቃድ እንዲመልሱልን የማድረግ ሁኔታ ከመከተል ውጭ ሌላ የተሻለ አማራጭ የለም። አሁን ቅድም አልክ ደግሞ የአጼ ዮሐንስ ከአንገት በላይ የአንገት በላይ አጽም በሱዳን እንዳለ ይነገራል እና እሱ እንዲመለስ ለእኛ ቅርስ ጥናትና ጥበቃ ባለስልጣን ለውጭ የኢትዮጵያ ውጭ ጉዳይ ሚኒስቴር ነበር ደብዳቤ ያው ሞር የውጭ ግንኙነቶችን የሚያደርጉት እነሱ ስለሆነ በእነሱ በኩል ያው ካለ እንዲመለስልን የሚል ደብዳቤ ጽፈንላቸው ነበር። ያው እንግዲህ እየተጠባበቅን ነው። በሱዳን የአጼ ዮሐንስ ከአንገት በላይ አጽም አለ ብለውኛል እና ይህ ምን ያህል እውነት ነው? ያው ከምንነገረው ተነስቼ ነው ኛም በእርግጥ አስምትን እርግጠኛ ሆነን አይደለም ግን ከዚህ በፊት እም በሙዚየማቸው ውስጥ እንዳለ እና የደርግ ሊቀመንበር የነበሩ ጓድ መንግስቱ ኃይለማርያም እዛ ሲጎበኙ በሙዚየማቸው እንዳገኙ እና ከዛ መቀመጥ እንደሌለበት አሳ ሰጥቶ ከዛ ተነስቶ እንደ ሆነ ቦታ እንዳስቀመጡ አይነት መረጃ አለ። እኛ መረጃ ስላገኘን እኛ እንዲመልሳለን እንዲመለስልን የሚል እንደ መስሪያ ቤት ጥያቄ ሰየቅበት ሁኔታ አለ። እንግዲህ ይሄ ተጣርቶ ካለ እንዲመለስልን የማድረግ ስራ እንዲሰራ ነው እኛም ደብዳቤ ጻፍ በኢትዮጵያ የሚገኙ ታሪካዊ ቅርሶችን በተለይም ደግሞ ተንቀሳቃሽ ቅርሶችን ለመጠበቅና ታሪካዊነቱን ይዞ እንዲቆይ ለማድረግ በተለያዩ አካባቢዎች ቤተመዘክር ለመመስረት ብሎም በቤተ ሃይማኖት አካባቢ ቤተመዘክር ለመስራት ስራው መጀመሩን አቶ ፋንታ ተናግረዋል። አጠቃላይ ሀገሪቱ ላሉ ቅርሶች ጥበቃ እየተደረገ ነው ያሉ አንደኛው ትበቃ ለማድረግ ያሉ ቅርሶችን የመመዝገብ ተመለሱ ቅርሶችን ተገቢ ቦታ የማስከመ ስራ እየተሰራ ያለበት ሁኔታ ነው። ለአጠቃላይ ምንድን ነው እኛ ቅርሶችን ማስመለስ አስመለስ አንጻር ብቻም ሳይሆን የሀገራችን ያሉ ቅርሶችን ከመጠበቅ አንጻር መጀመሪያ ቅርሶች ይመዘገባል። ቅርሶች እንዲመዘገቡ በማድረግ ያው ቅርሶች ከተመዘገቡ በኋላ በጥበቃ ምቹ ሁኔታ ስለሚፈጠር የመመዝገብ ስራ እየሰራ ና ከክልሎች ጋር በመሆን እና ከዛ የተመዘገቡ ቅርሶች ደግሞ ወየ ሙዚየሙን በተለይ ተንቀሳቃሽ ቅርሶች እና ለዚህ ለገወት ልውር የተጋለጡ ቅርሶች በሙዚየም እንዲደራጁ እና በዛ ውስጥ ጠቃ እንዲደረግላቸው የማድረግ ስራዎች እየተሰሩ ያሉበት ሁኔታ ነው። አለ ደግሞ በየክልሉ ሙዚየሞች እየተደራጁ ያሉበት ሁኔታ አለ። እንዲሁም ደግሞ በየ ቤተእምነቱ የቤተ ክርስቲያኑ የመስጊዱ የራሳቸው ሙዚዮ እያደራጁ በተሻለ ሁኔታ ያሉት ቅርሶች እንዲጠበቁ የማድረግ ስራ እየተሰራ ያለበት ሁኔታ ነው ያለ አጠቃላይ የኛም እንደ ከስናትና ተዘጋባሪ ስራ እነዚህ ሙዚየም ለሚያደራጁ አካላት ሕዋዊ ድጋፍ የመስጠት ስራዎች እየተሰሩ ያለበት ነገር፣ የተመለሱትም ቢሆኑ በተለይ ወደ ወደኛ መጡ እዚህ በብሔራዊ ሙዚየም ተገቢ ቦታ እንዲቀመጡ በማድረግ ተገቢ ጥበቃ እየተጠበቅላቸው ያለበት ሁኔታ ነው ያለ ማለት ቻለ። ከውጭ እንግዲህ ከተመለሱ ቅርሶች መካከል የአክሱም ሐውልት ይጠቀሳልና በቅርቡ የአክሱም ሀውልት ጥገና እንደሚካሄድለት ተነግሮ ነበር። ይህ ከዚህ ጋር ይካተታል ማለት ይሆን? አክሱም ሀውልት በተመለከተ አሁን የተመለሱት አይደለም። አሁን እንዲጠገንና ጉዳት ደርሶበታል እየተባለ ያለው ይሄ ሮም ፕሮዞ የነበረው ሀውልት ሲመለስ እዛው በቦታ መተከል አለበት ተብሎ ከስምምነት ያደረሱ በኋላ ሮም የተመለሰ ሀውልት ሲተከል እዛ ቆሞ የነበረው ሌላ ሀውልት አለና ና ያኛው በቆፍሮ ሲተከል ሀውልቱ እንዳይጎዳ የታሰረ ሀውልት ነበረ። እሱ ነው ትንሽ አሁን ጉዳት ደረሰበትና ጊዜ አሁን የታሰሩበት ሸራ ከቦታው ትንሽ የማንሸራተት ሁኔታ ስላለ ስሩ መሰረቱን የማጠናከሩ ስራ ስለሚያስፈልግ ጥናት ተደርጎ ያው በተለያዩ ጊዜ በተለያዩ ሚዲያ አካላት የተነገረው ነገር ነው። አንደኛ መሰረቱ እንዲጠናከር በፊት ቆሞ የነበረው ሀውል መሰረቱ እንዲጠናከር፣ ሁለተኛ ይሄ የታሰሩበት ሸራ ከቦታው የተንሸራታት ስለሆነ ጋ ሳይደርስበት ሸራው እንዲነሳለት የማድረግ ስራ መሰራት አለበት ተብሎ ይሄ ኦሬዲ ጥናቱ አልቆ መሰረቱን የማጠናከር እና ሸራውን የማስነሳት ስራ ለመስራት እየሄድንበት ያለበት ሁኔታ አለ። ታሳቢ እየሆነ የመጣው የላሊበላ ውቅር አብያተ ክርስቲያናት ጉዳይ ነው የላሊበላ በተመለከተ ላሊበላ ያው በአስራ ሁለተኛ ክፍለ ዘመን የተሰሩ ቅርሶች ናቸው እነዚህ ቅርሶች ደግሞ ከጊዜ ብዛት በተለያዩ ሰው ሰራሽና ተፈጥሮ አደጋዎች ከድንጋይ ተፈልፍሎ የተሰሩ ቢሆኑም በተለያዩ አደጋዎች ወይም ሰው ሰራሽ አደጋዎች መጋለጣቸው አይቀርም ከጊዜ ብዛት ጉዳት የደረሰባቸው አሉ አሁን ከዚህ በፊት በተለያዩ ጊዜ ጥገና ተደርጎላቸዋል ይህ አሁን ከላሊበላ ጋር ተያይዞ የሚነሳው ከሼልተር ጋር ተያይዞ ነው ከዛሬ አስር አመት አካባቢ እንደ አምስት ኦርቶዶክስ ቤተክርስቲያኖች ፀሐይና ዝናብ እንዳይጎዱ ተብሎ ሼልተር ተፈርቶለት ነበር እና ይሄ ሼልተር ያው ከብረትና በተለያዩ ነገሮች የተሰራ ነው። አሁን እሱም ያው ጊዜው ሲሄድ አንዳንድ የመመጣና ንፋስ ናን በምን ዘመን ሁኔታ ስላለ ይሄ ነገር ቅርስ ሊጎዳ ይችላል የምል ስጋት ስለነበረ፣ አንደኛው ጊዜውም ትንሽ የሄደ ስለሆነ መነሳት ያለበት የምል ስምምነት ተደርሶ ግን ከመነሳቱ በፊት ይሄ ለአስር ዓመታት ከዝናብና ከፀሐይ የተከለከለ ቅርስ ዝም ብሎ እናነሳ ጉዳት ሊደርስበት ይችላል ተብሎ፣ መጀመሪያ ከስር ያለው ቅርስ መጠገን አለበት የምል ከስምምነት ተደርሰው እሱም ያው በተለያዩ ባለሙያዎች በተለያዩ አካላት ተደርጓል ባ ጉዳይ ምርትን ጥናት አድርገዋል። አሁን ደግሞ ጫገር በፈረንሳይ በተለይ በመሳሰሉት ሀገራትም ባለሙያዎች መጥቶ አይቶ የእኛንም ጥናት ባሳችንን ጨምረው እንዴት በሚመልኩ ተጠግኖ ያ ሼልተር መነሳት አለበት የሚል እንደ ባህልና ቱሪዝምም እንደኛ የቅርስ ጥናትና ጥበቃ ነው እንደ ሀገር የተቋቋመ ኮሚቴ አለ እና እየተነጋገር ያ ነገር እንዲሰራ ቅርስ ጠግኖ ሼልተሩ እንድነሳ እንቅስቃሴ እየተደረገ ያለበት ነገር ነው ያለ እንዲያም ሆኖ ይላሉ በኢትዮጵያ ቅርስና ጥናት ጥበቃ ባለስልጣን የህዝብ ግንኙነት ኃላፊ አቶ ፈንታ በየነ የሀገር ቅርስን መጠበቅ ታሪክን፣ እውቀትን ለትውልድ ማስተላለፍ ነውና የሀገር ሀብት የሆነውን ቅርስ ከሀገር እንዳይወጣ መጠበቅ የባለስልጣን መስሪያ ቤቱ ብቻ ሳይሆን የሁሉም ሀገር ወዳጅ ዜጋ ኃላፊነት ነው። አድማጮች፣ ከአፍሪቃ የተዘረፉ ቅርሶችን ስለማስመለስ እንዲሁም የቅርስ ጥበቃን በተመለከተ የተመለከትንበትን የዕለቱን መሰናዶዬን እዚህ ላይ አበቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።